የማኅበራዊ መገናኛ ዘዴዎች ቅኝት። ፍትህ ለሕሊና እስረኞች በሚል ርዕስ የተካሄደው በይነመረብ ወይንም የኢንተርኔት ዘመቻ የቆየው ለአንድ ቀን ነው። በዘመቻው ወቅት የተገለጡት ቁጥር ስፍር የሌላቸው የእስር ቤት ሰቆቃዎች ታሪክ ግን እስከ መቼም ከአእምሮ የሚጠፉ አይደሉም። ብልታቸው ላይ በውሃ የተሞላ ጠርሙስ ተንጠልጥሎባቸው ስለተሰቃዩ ሰዎች መስማት በርካቶችን አሰቅቋል፣ አስቆጥቷል። ጉልበታቸው ሚስማር በተቸነከረበት ዱላ የተደበደቡ ስብዕናቸውም በብርቱ የተጠለጠለባቸው ሰዎች ጥቂት አለመሆናቸው በዘመቻ ወቅት ተጽፏል። የዘመቻው ተሳታፊዎች በማኅበራዊ መገናኛ ዘዴዎች የጻፏቸውን አስተያየቶች አሰባስበናል። አብራችሁን ቆዩ። ባቀረቡ ታህሳስ 18 ቀን 2010 ዓ.ም ተመረጥ የትዊተር አሊያም የፌስቡክ ገጹን የከፈተ ሰው ሁሉም የሕሊና እስረኞች ካለ ምንም ቅድመ ሁኔታ ይፈቱ የሚለው መፈክርን በተደጋጋሚ ማንበቡ አይቀርም። በኢትዮጵያ እስር ቤቶች ለሚገኙ ሁሉም ጋዜጠኞችና የፖለቲካ እስረኞች ፍትህ እንሻለን የሚለው በእንግሊዝኛ ቋንቋ የተጻፈው መፈክርም በዕለቱ በማህበራዊ መገናኛ አውታሮች በጉልህ ካስተጋቡ መልክቶች ዋነኛው ነበር። በርካቶች የትዊተርና የፌስቡክ ገጽ ፎቶቸውን የወንድና የሴት እስረኞችን ለመወከል በካርቱን በተሰናዱ የፊት ገጽ ስዕሎች ተክተው ቆይቷል። የጽሁፍ መልክቶችም ሆኑ የካርቱን ስዕሎቹ በዕለቱ ጎልተው የመታየታቸው ምክንያት ፍትህ ለህሊና እስረኞች በሚል ርዕስ የተካሄደው በይነ ምረብ ዘመቻ ነው። ከዚህ በይነምረብ ዘመቻ አዘጋጆች መካከል አንዱ የሆነው የዞን ዘጠኝ ጦማሪ በፍቃዱ አይሉ የህሊና እስረኞችን ጉዳይ ባጽንኦት ልንከታተልባቸው የሚያስገድዱን ሶስት አበይት ምክንያቶች በሚል ርዕስ ቀጣዩ መልእክት በፌስቡክ ገጹ አስነብቧል። አንደኛ፣ የአንድ ስርዓት ፍትሐዊነት የሚፈተሸው የታሰሩ ዜጎችን ሰብአዊ መብቶችና ክብሮችን በመጠበቅና በማስጠበቅ አቅሙና ፈቃደኝነቱ ልክ ስለሆነ ሁለተኛ፣ የህግ የበላይነትን ማስጠበቅ ለፍትህ ርዕትና ነጻነት እንዲሁም ለዴሞክራሲ እድገት አስፈላጊ በመሆኑ በቸልተኝነት ልናልፈው ስለማይገባ ሶስተኛ የህሊና እስረኞች በፖለቲካ አመለካከታቸው በጋዜጠኝነት ስራቸው የመንግስትንና ባለስልጣናቱን ስህተት በመንቀፋቸው ወይም በማጋለጣቸው እንዲሁም ለህዝባቸው የሚበጅ በመስራታቸው አሊያም ለህዝብ የማይበጅ አልሰራም በማለታቸው የታሰሩ በመሆናቸውና ይህ በሀገራችንም ሆነ በየትኛውም ዓለም ላይ መቼም መፈጸም ስለሌለበት የሚል ጽሁፍ አስፍረዋል። ጽሁፉንም ፍትህ ለህሊና እስረኞች በሚል መፈክር ቋሽቷል። በሽብር ክስ እስር ላይ የሚገኙ የግፍ እስረኞች ስም ዝርዝር ሳትሰለቹ አንብቡ በሚል ርዕስ የጻፉ ደግሞ ሪቮሉሽን ሱን ድል ለኢትዮጵያ ህዝብ የተሰኘ የፌስቡክ ገጽ ነው። ገጹ በእስር ላይ የሚገኙ ያላቸውን 57 ሰዎች ስም ዝርዝር አስፍሯል። ከዚህ በላይ የምታዩት በግፍ የታሰሩ የፓርቲ አባላትና አመራር፣ የነፃነት ታጋዮች፣ ጋዜጠኞች፣ ተቋማት፣ የዩኒቨርሲቲ ተማሪዎችና መምህር የመንግስት ሰራተኞች የስም ዝርዝር ነው። ሲታሰሩ እየጨመርኩኝ፣ ሲፈቱ እየቀነስኩኝ፣ ዛሬ ላይ ስብስቡ ይህን ይመስላል። ይህ ማለት የታሰሩ ወገኖቻችን አምስት መቶ ሰባ ብቻ ናቸው ማለት አይደለም። እነዚህ በስምና በፎቶ የሚታወቁ ብቻ ናቸው። በብዙ ሺህ የሚቆጠሩ ወገኖቻችን በስር እየተሰቃዩ እንደሆነ ፍጹም አንዘነጋም የሚል መልእክት የህሊና እስረኞች ይፈቱ ከሚል መፈክርና በነመረው ያዘጋጀው ካርቱን ፎቶች ጋር አያይዟል። በዚሁ ገጽ ላይ ከተሰጡ አስተያየቶች መካከል የሺመቤት አበባው እግዚአብሔር ካረመኔ እጅ ነፃ ያውጣችሁ ብላለች። ትግስት ኤም በትዊተር ገጿ የህሊና እስረኞችን ለማስታወስ ከሚል የእንግሊዝኛ ጽሑፍ ጋር ያያያዘችው ቪዲዮ የበርካታ እስረኞች ስም ዝርዝር በተከታታይ ብቅ ሲል ይታይበታል። ትግስት ከዘረዘረቻቸው እስረኞች መካከል ታዋቂ ጋዜጠኞች፣ ጸሀፍት፣ ፖለቲከኞችና ምሁራን ይገኙበታል። ሊያና ቢተፈሪ ትዊተር ላይ በእንግሊዝኛ ያቀረበችው ጽሑፍ መነኮሳት፣ ቀሳውስት፣ አዛውንቶች፣ ወንዶች፣ ሴቶች ሲል ይንደረድራል ሁሉም ሊያና ኢትዮጵያ ውስጥ ያለው አሸባሪ ያለችው መንግስት ሰለቦች ናቸው ብላለች። ለመንገላታትና እስር ቤት ለመወርወር የህወሓት የጭቆና ስልቶች የሆኑትን በግፍ መጋዘን መገደልን፣ ጎሰኝነትን፣ ብሎም ጭቆናን ብቻ መቃወም ነው የሚያስፈልጋቸው በማለት ከመልእክቷ ጋር ፎቶግራፍ አያይዛለች። ፎቶግራፉ ላይ አዛውንቶችና በእድሜ ጠና ያሉ ሰዎች ቢጫ የእስር ቤት ልብስ እንደለበሱ ይታያሉ። ማሰር፣ መደብደብ፣ ማሰቃየት፣ ማዋረድ፣ አንገት ማስደፋት፣ ሰው የመሆን ክብርን መክፈፍ ሁሉ እየሆነባቸው ያለው በማሰባቸውና ሀሳባቸውን በመግለጻቸው ነው። ማሰብ ክልክል ነው፣ መናገር ክልክል ነው ያለችው ሲያኔ አንድ ላይናት በትዊተር ገጿ የህሊና እስረኞች ይፈቱ የሚል መልእክትም አያይዛለች። ሰለሞን መንገሻ እንደ ዜጋ ከሚያሸማቅቁኝ 1713 ነገሮች ውስጥ ቀዳሚው በዚች አገር እስር ቤቶች ውስጥ ይሄውላ ግፍ እየተፈጸመ ምንም እንዳልተፈጠረ አይነት ኑሮ መኖሬ ነው ሲል በፌስቡክ ጽፏል። የህሊና እና የፖለቲካ እስረኞች ይፈቱም ብሏል። ሲቲና ኖሪ ትዊተር ላይ ፎቶግራፎችን አያይዛ በእንግሊዝኛ የሚከተለውን ጽፋለች። የታሰራችሁበት እግረ ሙቅ ምንጊዜም ታሪካችሁን ይነግረናል። ሰውነታችሁ ላይ ያረፈው የሰቆቃ ምልክት የነጻነት ንቅሳት ነው። ሁላችሁም ከእነዚያ የእስር ቤት የጨለማ ቤቶች በክብር የምትወጡበት ጊዜ አለ። መቼም አትረሱም ይላል የሲቲና ጽሁፍ። ፍትህ ለህሊና እስረኞች ከተሰኘው ዘመቻ አስተባባሪዎች መካከል አንዱ ጋዜጠኛ ጌታቸው ሽፈራው የህሊና እስረኞችን ለማስታወስ በተደረገው የማህበራዊ ሚዲያ ዘመቻ የተሳተፋችሁትን ሁሉ በእስረኞች ስም እናመሰግናለን ሲል ፌስቡክ ገጹ ላይ ጽፏል። እስረኞችን የማስታወስ ግዴታችን ሁልጊዜም የሚቀጥል ቢሆንም በተቀናጀ ሁኔታ ለማስታወስ ግን በሌላ ዘመቻ ሌላ ጊዜ እንገናኛለን ብሏል። ማንም በአመለካከት ልዩነቱ ወይንም በማንነቱ ሊታሰርና ሊንገላታ አይ አይገባም የሚል መልእክትም በፌስቡክ ገጹ አስተላልፏል። ከዚሁ ከእስረኞች ርዕሰ ጉዳይ ሳንወጣ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ምስክሮችን የተመለከተው ጉዳይም ሌላኛው በማህበራዊ መገናኛ አውታሮች የተነሳ ነጥብ ነበር። የገዢው ኢህአዴግ አባል ድርጅት የሆነው የኦሮሞ ሕዝባዊ ዲሞክራሲያዊ ድርጅት ከፍተኛ አመራር ባልተለመደ መልኩ ለአቶ በቀለ ገርባ ለመመስከር ፍርድ ቤት ሊቀርቡ ነው የሚለው ዜና የመገናኛ አውታሮች መነጋገሪያ ሆኖ ነበር። የአቶ በቀለ ገርባ መከላከያ ሆነው ሐሙስ ዕለት ፍርድ ቤት ይቀርባሉ የተባሉት የመንግስት ከፍተኛ ባለስልጣናት ለማጥፋት በአስቸኳይ ሀገራዊ ስብሰባ ምክንያት መመስከር ስለማይችሉ ተለዋጭ ቀነቀጠሮ እንዲሰጣቸው ጠየቁ የተባለበት ደብዳቤም በማህበራዊ መገናኛ አውታሮች ብዙዎች ተቀባብሎታል። በርካቶችን ያስገረመው የመንግስት ከፍተኛ አመራር እስር ላይ ለሚገኝ የተቃዋሚ ፖለቲከኛ ለመመስከር ይቀርባሉ መባሉ ነበር። የባለስልጣናቱን ፎቶግራፍ አያይዞ ስለ አቶ በቀለ ገርባ ምስክሮች የዘገበው የአዲስ ስታንዳርድ ጽሁፍን በመጥቀስ አወላሎ በትዊተር ገጹ እንዲህ ብሏል። ይህ የአዲስ ስታንዳርድ ዘገባ እውነት ዓመት ከሆነ በኢትዮጵያ ለፍትህ በሚደረገው ትግል ታላቅ እርምጃ ነው ብሏል። መቼስ ነው ከፍተኛ የመንግስት ባለስልጣናት የተከሳሽ ምስክር ለመሆን ፍርድ ቤት ለመጨረሻ ጊዜ የቀረቡት ሲልም ጠይቋል ለነጉር ሜሳያ ነው ፍርድ ቤት ቀርበው የሚሰክራሉ ተብለው ሲጠበቁ የነበሩት የኦህዴድ ባለስልጣናትን የጠቀሰው አበበ ቶላ ፈይሳ አቶ ለማ መገረሳ ወይዘሮ ጫልቱ ሳኒ ዶክተር አብይ አህመድ እና አቶ አባዱላ ገመዳ በድርጅታቸው ስም ለፍርድ ቤቱ ተለዋጭ ቀጠሮ እንዲሰጣቸው መጠየቃቸውን አይተናል ይሄ የሚበረታታ ጅምር ነው ብሏል በተለዋጩ ቀጠሮ ተገኝታችሁ ምስክርነታችሁን እንደምትሰጡ ተስፋ እያደረግኩ በበኩሌ ገለቶ ማብያ ያለው ብሏል። ብርካን ፋንታ ትዊተር ላይ ለማ መገርሳ ፍርድ ቤት ቀርቦ ምስክርነት ሰጠ አልሰጠ፣ በነገር ሁሉ ኢትዮጵያ ኢትዮጵያ አለ አላለ፣ በእጁ ያለው ደም ባፎም ሆነ በማንም አጫፋሪነት አይታጠብም፣ ፍትህ ትርፍና ኪሳራ ላይ አይሰራም የሚል ጽሁፍ አስነብቧል። አድማጮች ፍትህ ለሕሊና እስረኞች በይነ መረብ ዘመቻ በሚል ርዕስ ያጠናቀርንላችሁ የማኅበራዊ መገናኛ አውታሮች ቅኝት ዝግጅታችን በዚሁ ይደመደማል ማንተጋፍቶት ስለሺ ነኝ አስተያየትና ጥቆማችሁ አይለየን መልካም ጊዜ ጤና ይስጥልኝ